SPS Audio is supported by advertising. Ryan Reynolds here from Mint Mobile. I don't know if you knew this, but anyone can get the same premium wireless for $15 a month plan that I've been enjoying. It's not just for celebrities, so do like I did and have one of your assistants' assistants switch you to Mint Mobile today i'm told it's super easy to do at mintmobile.com slash switch upfront payment of $45 for three-month plan equivalent to $15 per month required intro rate first three months only then full price plan options available taxes and fees extra default terms at mintmobile.com hagarinya report በአማራ ክልል የኤችአይቪ ኤድስ በደማቸው ከሚገኝባቸው ሰዎች መካከል አምስት በመቶው ህፃናት ናቸው ተባለም በአማራ ክልል የኤችአይቪ ኤድስ ስርጭት ከጊዜ ወደ ጊዜ እየተባባሰ ሲሆን በአሁኑ ወቅት ከ173 ሺህ በላይ የሆኑ ሰዎች ኤችአይቪ ኤድስ በደማቸው ይገኝባቸዋል ሲል የክልሉ ጤና ቢሮ ለአገር ውስጥ መገናኛ ብዙሃን ተናግሯል። በአሁኑ ወቅት በከተሞች አካባቢ ያለው የበሽታው ስርጭትም እየተባባሰ ነው ተብሏል። በበሽታው ከተያዙት መካከል 61 በመቶዎቹ ሴቶች መሆናቸውን የገለጸው ቢሮው 4.9 በመቶ የሚሆኑት ደግሞ እድሜያቸው ከአምስት ዓመት በታች ሆኑ ህጻናት ናቸው። ኤች አይ ቪ ኤድስ በደማቸው ከሚገኝባቸው ውስጥ 92 በመቶዎቹ ተመርምረው ራሳቸውን ያወቁ ናቸው ያለው ቢሮው 98 በመቶ የሚሆኑት ደግሞ መድኃኒት እየወሰዱ ይገኛሉ ተብሏል። የመንግስት መስሪያ ቤቶች ከሰራተኞቻቸው ደሞዝ ላይ የፓርቲ መዋጮ እንዳይሰበስቡ የሚከለክል ረቂቅ አዋጅ በምርጫ ቦርድ ተዘጋጀም። ይኸው አዲስ ረቂቅ አዋጅ የመንግስት ተቋማት ከሰራተኞቻቸው ደሞዝ ላይ በቀጥታ የፓርቲ መዋጮ እየሰበሰቡ እንዳያስገቡ ይከለክላል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ማሻሻያ ረቂቅ የተባለውና ካለፈው ጥር ወር ጀምሮ ውይይት ሲደረግበት የቆየው ይሄው ረቂቅ አዋጅ በሁሉም አካባቢዎች በተመሳሳይ ጊዜ ጠቅላላ ምርጫ ማካሄድ በማይቻልበት ጊዜም ምርጫው በተለያየ ጊዜ ሊካሄድ እንደሚችል ይደነግጋል። በስራ ላይ ያለውም ሆነ ማሻሻያው በቀዳሚነት የሚጠቅሱት የፖለቲካ ፓርቲዎች የገንዘብ ምንጭ ከአባላት የሚሰበሰብ መዋጮ መሆኑን ነው። ይህ አይነቱ መዋጮ አባላት በፈቃዳቸው ለፖለቲካ ፓርቲዎች የሚያዋጡት ሲሆን በተለያዩ አካባቢዎች የሚገኙ የገዢው ፓርቲ አባል የሆኑ የመንግስት ሰራተኞች የአባልነት መዋጮ የሚከፍሉት በተቀጠሩበት መስሪያ ቤት አማካኝነት ከወርሃዊ ደሞዛቸው ላይ በቀጥታ ተቀናሽ እየተደረገ ነው። የገዢው ፓርቲ አባላት የሆኑ የመንግስት ሰራተኞች በፈቃዳቸው ይህንን መዋጮ የሚያደርጉ ቢሆንም፣ በተለያየ ጊዜያት የመንግስት ሰራተኞች ያለፈቃዳቸው ከደሞዛቸው ላይ መዋጮ መቆረጡን በመጥቀስ ቅሬታ ሲያቀርቡ የነበሩባቸው አጋጣሚዎች እንደተጠቀሱም ተገልጿል። ምርጫ ቦርድ ያዘጋጀው ይህ የማሻሻያ ረቂቅ መስሪያ ቤቶች ከሰራተኞቻቸው ደሞዝ ላይ የአባልነት መዋጮ የሚቆርጡበትን አሰራር ይከለክላል። ቢቢሲ እንደዘገበው ረቂቁ የመንግስት ሰራተኛ ከሆነ የፖለቲካ ፓርቲ አባል የሚሰበሰብ የአባልነት መዋጮን መስሪያ ቤቱ በቀጥታ ከሰራተኛው ደሞዝ ላይ በመቁረጥ አባል ወደሆነበት የፖለቲካ ፓርቲ የባንክ ሂሳብ ማስገባት አይችልም ሲል ክልከላ አስቀምጧል። ረቂቁ በገቢ ምንጭ ላይ የጣለው ክልከላ ይህ ብቻ አይደለም ብሏል ቢቢሲ። የፖለቲካ ፓርቲዎች እጩዎች ከማናቸውም ሰው የሚሰጥን ስጦታ ወይም እርዳታን በግላቸው እንዳይቀበሉም ይከለክላል በረቂቁ መሰረት ይህንን አይነቱን ስጦታ ወይም እርዳታ መቀበል የሚችሉት በቀጥታ በፓርቲው በኩል ነው ተብሏል። በዚህ አይነት መልኩ እርዳታ የተቀበለ እጩ ድርጊቱ በተፈጸመ ወይም መፈጸሙን ባወቀ በ48 ሰዓት ውስጥ ለምርጫ ቦርድ ማሳወቅና በእጩነት ላቀረበው ፓርቲ የተደረገውን ስጦታ ወይም እርዳታ ማስረከብ እንዳለበት ረቂቁ ላይ ተቀምጧል ተብሏል። በግዢ ሂደት ላይ ከሚገኙ ስድስት የጭነት መርከቦች መካከል ሁለቱ በተያዘው ዓመት ወደ ሥራ ይገባሉ አለ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ዋዜማ እንደዘገበው አዳዲሶቹ መርከቦች ኮንቴነሮችንና ብትን ጭነቶችን ጨምሮ ሁሉንም አይነት የጭነት አገልግሎቶች የሚሰጡ እንደሆኑና የመጫን አቅማቸውም ከ66000 ቶን በላይ እንደሆነ ተገልጿል። ኢትዮጵያ በአሁኑ ወቅት አስር የጭነት መርከቦች ያሏት ሲሆን አባይ ሁለት የተሰኘችው ትልቋ መርከብ ገንዘብ ከ63000 ቶን በላይ ጭነት የመሸከም አቅም እንዳላትና ሌሎቹ ግን ከፍተኛ የጭነት አቅማቸው 27000 ቶን እንደሆነ የባህር ትራንስፖርትና ሎጂስቲክስ አገልግሎት ገልጿል። አስሩ መርከቦች ከጠቅላላው የአገሪቱ ገቢና የወጪ ንግድ ውስጥ ማጓጓዝ የሚችሉት ከ30 እስከ 40 በመቶ ብቻ ነው ተብሏል። አሜሪካና እንግሊዝን ጨምሮ ህወሀትን ለማሸማገል ያሰቡ ዲፕሎማቶች መቀሌ ገቡም። በህወሀት መካከል የተፈጠረውን አለመግባባት በንግግር ለመፍታት የአሜሪካና የእንግሊዝ ባለስልጣናትን ጨምሮ የተለያዩ ዲፕሎማቶች መቀሌ መግባታቸው ተሰምቷል። በአዲስ አበባ የአሜሪካ ኤምባሲ ባወጣው መረጃ መሠረት፣ አምባሳደሮች፣ የአሜሪካ ኤምባሲ ከፍተኛ ዲፕሎማት ተወካዮች፣ ከአውሮፓ ህብረት፣ ከፈረንሳይ፣ ከጣሊያንና ከእንግሊዝ የተውጣጡ ዲፕሎማቶች መቀሌ መግባታቸው ተረጋግጧል። ዲፕሎማቶቹ ከአቶ ጌታቸው ረዳና ከዶክተር ከዶክተር ደብረጽዮን ገብረ ሚካኤል ጋር እንደሚነጋገሩም ገልጸዋል። ዲፕሎማቶቹ ከሲቪል ማህበረሰብ ድርጅቶችና ከተፈናቃዮች ተወካዮች ጋርም ተገናኝተው እንደሚወያዩ ነው የአሜሪካ ኤምባሲ ባወጣው መግለጫ አስታወቀውም። በህወሀት ባለስልጣናት መካከል የተፈጠረው መከፋፈልና ለመግባባት ለአንድ ከተማ ሁለት ከንቲባ እስከመሾም የደረሰ በመሆኑና በዚህም በተፈጠረው ሽኩቻ ህብረተሰቡ አገልግሎት ለማግኘት መቸገሩን በሰላማዊ ሰልፍ ጭምር መግለጹ ይታወሳል። ስስ የፌስታል ምርቶች እንዳይመረቱ በይፋ መከልከሉን የአካባቢ ጥበቃ ባለስልጣን አስታወቀም። ኢትዮጵያ ውስጥ የፕላስቲክ ከረጢት ወይም በተለምዶ ፌስታል በሚል የሚታወቁት የፋብሪካ ምርቶችን መጠቀም፣ ማምረት ብሎም ወደ ሀገር ውስጥ ማስገባትን የሚከለክለው ረቂቅ ህግ ለሕዝብ ተወካዮች ምክር ቤት መቅረቡ ይታወሳል። የአካባቢ ጥበቃ ባለስልጣን የፕላስቲክ ምርቶች በአካባቢ ላይ ብሎም በማህበረሰቡ ላይ የሚያደርሱት ጉዳት ከፍተኛ በመሆኑ ስስ የፌስታል ምርቶች እንዳይመረቱ በይፋ መከልከሉን አስታውቋል። ባለስልጣኑ እንደገለጠው የፕላስቲክ ምርቶች በአፈር ውስጥ ተቀብረው በመቶ ዓመታት የማይበሰብሱ ከመሆናቸው ባሻገር በአፈር ውስጥ በቂ አየር እንዳይዘዋወርና ምርት እንዳይኖር የሚያደርጉ መሆናቸውን ገልጿል። በፕላስቲክ ምርቶች ውስጥ የሚገኘው ፒቢሲ የተሰኘው ንጥረ ነገር ሙቀት ሲነካው በመትነን ዜጎችን ለካንሰር በሽታ የማጋለጥ እድሉ ከፍተኛ መሆኑን ባለስልጣኑ አክሎ ገልጿል። የፕላስቲክ ምርቶች የሚያደርሱትን ጉዳት በተመለ ለከተ በሰፊው እየሰራሁበት ነው ያለው ባለስልጣኑ የውፍረት መጠናቸው ከፍ ያለ ረዘም ላለ ጊዜ ማገልገል የሚችሉ የፕላስቲክ ምርቶች እንዲመረቱ እያሳሰብኩ ነው ብሏል። በዚህ መስፈርት ለመስራት በርካታ ፈቃድ የጠየቁ አምራቾች መኖራቸውን ያስታወቀው ባለስልጣኑ ከተቀመጠው የፕላስቲክ ደረጃ በታች ያመረቱ በርካታ ፋብሪካዎች መዘጋታቸውንና ደረጃውን ጠብቀው እንዲያመርቱ እየተደረገ መሆኑንም አስታውቋል። ኢትዮጵያ በቡድን ሀያ ሀገራት ማዕቀፍ ስር ከአበዳሪዎቿ ጋር የምታደርገው የዕዳ ሽግግር የመጨረሻ ደረጃ ላይ ደርሷል ተባለም። የገንዘብ ሚኒስትሩ አቶ አህመድ ሺዴ እንደተናገሩት የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዲሬክተር ክሪስታሊና ጆርጂዬቫ አገሪቱ የብድር ሽግግር እንዲደረግላት ቅድሚያ ትኩረት ሰጥተው እንደሚሰሩ አረጋግጠውልናል ብለዋል። ኢትዮጵያ እስካለፈው ሰኔ ወር መጨረሻ ድረስ የነበረባት የውጭ ዕዳ 28.9 ቢሊዮን ዶላር ደርሶ እንደነበረ እና ከብድሩ ውስጥ ግማሹ አይኤምኤፍ፣ ዓለም ባንክ እና የአፍሪካ ልማት ባንክ የመሳሰሉ የባለብዙ ወገን አበዳሪዎች ያበደሩት ዕዳ መሆኑን ሮይተርስ መዘገቡ ይታወሳል። ሀገርኛ ሪፖርት